በኢንተርኔት ዓለም መረጃ የማግኘትና በሚፈልጉት ጉዳይ ላይ ጥናት የማድረግ የተለመደ ጉዳይ እየሆነ መጥቷል። በዚህ ዘመን ጉግልን የመሰሉ ግኝቶች በሕይወታችን ውስጥ ያላቸውን ተጽዕኖ ከጉግል በፊት የኖርነው ኑሮ ማሰብ ራሱ አስገራሚ ጉዳይ አድርጎታል። የኢንተርኔት መረጃ ለብዙዎች ቅርብ እየሆነም ሄዶ ከኢንተርኔት ጋር በቋንቋችን የምንግባባበት ፍንጭም እየታየ ነው። ከዕለት ወደ ዕለት አማርኛችንም በመሰሉ የኢትዮጵያ ቋንቋዎችም ኢንተርኔትን የመጠቀሙ ዛዴ እያደገም ሲመጣ ይታያል። እንደ ቀድሞ ስለ አንድ ጉዳይ ለማወቅ ሩቅ ርቀት መሄድም ሆነ ወፍራም ጥራዝ ያላቸው መጽሐፍት ማገላበጥ ጊዜው ያለፈበት ጉዳይ በሚመስልበት በዚህ ወቅት የኢንተርኔት መረጃን በተለያዩ ቋንቋዎች የማድረሱም ተግባር የዚያኑ ያህል እየተፋጠነ ሲሄድ ይታያል። ባለንበት ዘመን ጉግል እና ሌሎች ብዙ የኢንተርኔት መረጃዎች በተለያዩ ቋንቋዎች መገኘታቸው እንግሊዝኛን ወይም ሌሎች የምዕራብ ዓለም ቋንቋዎችን አለማወቅ ከኢንተርኔት ተጠቃሚነት አያግድም። አማርኛችንም ይህ እድል ደርሶት በአማርኛ መረጃ መፈለግም መልእክት መለዋወጥም የተለመደ ጉዳይ የሆነ ነው። በኢንተርኔት የመረጃ ቋት የተከማቹ ዜናዎች፣ የትምህርት መረጃዎች እና መዝናኛዎች በቋንቋችን በቅጽበት እጃችን ውስጥ እንዲገቡ የሚያደርጉ ፈጠራዎች ከጊዜ ወደ ጊዜ እየተበራከቱ መምጣታቸው ይታያል። ለዚህ ጥሩ ምሳሌ የሚሆነው የአማርኛ እና የሌሎች የኢትዮጵያ ቋንቋዎች መዝገበ ቃላት መታየት መጀመራቸው ነው። ለዚህ አይነት ፈጠራዎች ሁን መሆን ምክንያት እንደሆነ የሚነገርለት ቴክኖሎጂ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ እውቀት በስፋት ጥቅም ላይ መዋል እንደሆነም ይነገራል። ይህም ሰው ሰራሽ እውቀት ከዚህ በፊት በሰው ልጆች የአእምሮ ችሎታ ብቻ ይደረጉ የነበሩና የሰው ልጅ ቀጥተኛ አስተዋጽኦ የሚጠይቁ ነገሮችን ኮምፒውተሮችና ሌሎች ሮቦትን መሰል ፈጠራዎች እንዲሰሩት የማስለመድ ሳይንስ ነው። ልዩ ልዩ መረጃን ይህን ለመሰሉ ማሽኖች በማስተማር ከተቀበሉት መረጃ የተነሳ የሰውን አጋዥነት ሳይፈልጉ በተጫነላቸው እውቀት መሰረት ተግባራቸውን የሚከውኑት ማሽኖች የሰውን ልጅ ቋንቋም የመማር ብቃታቸው እያደገ መጥቷል። ለመጻፍ ያሰብነውን ነገር ገና ጽፈን ሳንጨርስ ምን ማለት እንደፈለግን የሚገምተው የኢንተርኔት መረጃ መፈለጊያ የሚሰራውም እንዲሁ ነው። ከዚህ በፊት በብዛት ሲፈለጉ የነበሩ ጉዳዮችን በመደርደር ይህን ማለት ፈልገው ይሆን በሚል ጥያቄ ስህተት እንዳንሰራ የሚያርመንም የኮምፒውተር ችሎታም የሚመጣው ከዚሁ የሰውን ልጅ ቋንቋ ከመማር ችሎታው ነው። ይህን የመሰለው ግኝት ያገዘው አማርኛችንም በአማርኛ ቋንቋ በኢንተርኔት የመረጃ ቋት ውስጥ ቀድሞ ከተከማቸው የእውቀት ክምችት መካከል ፈልፍሎ በማውጣት በጥቂት ሰከንዶች ውስጥ ወደምንፈልገው ይመራናል። ሚስጥሩ ያለው የምንፈልገውን ነገር ኢንተርኔቱ ቀድሞን ማወቁ ላይ ነው። የመዝገበ ቃላቱም ድካምና ጥንካሬ የሚወሰነው በዚሁ በመረጃ ቋት ውስጥ ቀድሞ በተከማቸው የመረጃ እና የእውቀት ልክ ነው። እኛ ያልሰጠነውን ከየትም ሊያመጣው የማይችለው ኢንተርኔት አሁንም ብዙ ማደግ የሚጠበቅበትን የመረጃና የእውቀት ውሱንነት ማንጸባረቁ የማይቀር ጉዳይ ነው። ለዘመናችን አንባቢ የቀለሉና ወቅታዊ መዝገበ ቃላት የመስረት ልምዳችን ማነስ የአማርኛ መዝገበ ቃላት እርዳታ ስንፈልግ በግልጽ ይታያል። አሁንም የአለቃ ኪዳንወልድ ክፍሌን ወይም የደስታ ተክለወልድንና ታየ ገብረ ማርያምን ጥንታዊ መዝገበ ቃላት እንደ ዋቢ ይጠቅስልናል። ሊገኝ የሚችለው የእነዚሁ ጥንታዊ ሊቃውን ስራ በመሆኑ ከነድካማቸውና ጥንካሬያቸው እንድንጠቀምባቸው እንገደዳለን። ከእንግሊዝኛ ወደ አማርኛ ወይም ከአማርኛ ወደ እንግሊዝኛ የሚተረጉሙት መዝገበ ቃላትን ቢሆኑ ያላቸው የቃል መጠን ጥቂት መሆን እንዲሁም ከአማርኛ ቋንቋ የሰዋሰው ቅርጽ የሚነሱ ብዙ ችግሮች ይስተዋሉበታል። በዚህ ላይ ተመሳሳይ ድምፅ ያላቸው ሆሄያት የመኖራቸው ጉዳይ ተጨምሮ ጉዳዩን የበለጠ ውስብስብ አድርጎታል። በአማርኛ ቋንቋ የሚሰሩ የምርምርና የሳይንሳዊ ጥናቶች ብዙም ባለመኖራቸው የአማርኛ መረጃ ፍለጋውን ያሰናክለዋል። ጥቂት የዊኪፒዲያ ጽሑፎች መኖራቸው ፈላጊውን ባዶ እጁን እንዳይመለስ ቢያደርጉትም እነኚህ መረጃዎችን ቢሆኑ አስተማማኝ አይደሉም። ዜናዎቻችን እና መዝናኛዎቻችንም ከእነድካማቸው ባሉበት ሁኔታ ይገኛሉ። የዚህ ሁሉ ድምር ስለኛው ጉዳይ መረጃ ለማግኘት ወደ ምዕራባውያኑ ቋንቋ መሄድ ለብዙዎች ተመራጭ እንዲሆን ያደርገዋል። ይህም ሁሉ ሆኖ ጅምሩ ተስፋ ፈንጣቂ መሆኑ ግልጽ ነው። እኛ ወደ ቴክኖሎጂ ከምናደርገው እርምጃ ይልቅ ቴክኖሎጂ ወደኛ የሚመጣበት ፍጥነት ጎልቶ በመታየቱም በጥቂት ጊዜ ውስጥ ቴክኖሎጂው የእኛን ቋንቋና ባህል ተምሮ የመረጃ ቋቱ እየሰፋ ለብዙዎች የሚጠቅም እንደሚሆን መገመት አይከብድም። አርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ እውቀት ላይ የሚደረጉ ምርምሮች በኢትዮጵያም ውስጥ እየተጀመረ እንደሆነ ከቅርብ ጊዜ ወዲህ እየተሰማም ነው። ኢኮግላብስ የሚባለው ድርጅት በተወሰኑ የምርምር ዘርፎች ይህን እውቀት ወደ ኢትዮጵያ ለማምጣት እየሰራ እንዳለም ይታያል። የአምስት ኪሎ የቴክኖሎጂ ኢንስቲትዩትም በማስተርስ ደረጃ ትምህርት ለመስጠት እየተዘጋጀም እንደሆነ ይፋ አድርጓል። እነኚህ ሁሉ ጅምሮች በዓለም አቀፍ ደረጃ በዚህ ጉዳይ ላይ ምርምር የሚያደርገው የኢትዮጵያውያን ምሁራንን ስራ ጨምሮ በቋንቋችንና በሌሎች የሳይንስ ዘርፎች ላይ የሚያመጣውን አዎንታዊ ውጤትም እንደ ተስፋ ሰጪ ጅማሬ የሚጠብቁትም አሉ። እነኚህ ምርምሮች በሌሎች አገሮች ከሚደረጉ ሙከራዎች ይልቅ ከኢትዮጵያና ከወቅታዊ ችግሮቿ ጋር የሚዛመዱ ውጤቶችን ያመጡ ይሆናል የሚል ተስፋም ሲነገር ይሰማል። መዝገቡ ኃይሉ ለዋዜማ ሬዲዮ